Voice of America. በኢትዮጵያ የሚገኙ እስር ቤት በሮች እየተከፈቱ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች እየተፈቱ ነው። አርብ ዕለት ከእስር ከተለቀቁት 300 እስረኞች መካከል አንዱ ሁለት እግሮቹን በማጣቱ በተሽከርካሪ ወንበር በሰው እየተገፋ የወጣ ወጣት ነበር። እግሮችህን እንዴት አጣቸው ስንል ጠይቀነዋል። ታሪኩ የተፈጸመው የ21 ዓመት ወጣት ሆኜ መስከረም 3 ቀን 1999 ዓ ም ነው ይላል። በሐዋሳ ዩኒቨርሲቲ የእጽዋት ሳይንስ የሶስተኛ ዓመት ትምህርቱን አጠናቆ ለእረፍት ወደ ተወለደባት ሆሮ ጉድሮ ዞን ወደ ቤተሰቦቹ ለመሄድ

ሕክምና ሳያስፈቅዱ ወይ ሳያስፈቅሙ ቀደኛውን እግ ቀኝ እግሬን ሶስት ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ እግሬን ቆረጡ። እዛ ቁስሌ ሳይድን ደግሞ ወደ ፖሊስ ኮሚሽነር ወደ ማዕከላዊ ውስጥ ተወሳኩ። እዛ ከነ ቁስሌ እዛ ሚከብድ ነገር ያው ለማውራት በሚሉስ ማር አድርጎ ይዤን በግመዳ ሰው ተሰቅሎን እንዲሁም ቁስሎችን በቱን እየጎተቱ በስለት እየወጉኝ ተውቻረጉኝ ነበረ። በጣም ከባድ ነበረ። ለመውራት በጣም ከባድ እኔ ብቻ አይደለም። ወንድሜንም ይዞ አስሮ ጥፍሮቹን ሙሉ ጥፍሮቹን ነቅሎ ሰውነቱን በሙሉ አቁስሎ ደብድቦ ይኖታል ብሎ በሌላ ጎራ ወረወሩት። ያኔ አሁኑ በሽተኛ ነው። እንደ ሰው ልጅ ላይ የማይደረግ ከሰው የማይጠበቅ ወይ እኛ ሀገር፣ ሰምቼ የማላውቀው ነገም የማልሰማው የምርመራ የምርመ የነበረው የት ሆስፒታል ነው የተወሰድከው? መጀመሪያ ና ደነኛው እግርህስ በምን ምክንያት ነው ሊቆረጥ የቻለው? መጀመሪያ የተወሰድኩት ፖሊስ ሆስፒታል ነው። እግሬ ሲቆረጥ ያው መጠየቅ አልችልም፣ ማንም ነው የሚጠይቀው። ያው ለምንድን ነው ጊዜ ሲጠይቋቸው በማርሰ ወጉኛል፣ በማደንዘዣ በግሉኮስ ሰጡኛል፣ ተኛለው። ከዚያ ያን መሞት ይፈልግ ነበር፣ ግሉኮስ ይቆርታለው፣ የሚያስተኛ እንቅልፍ ይወጉኝ አንድ ወር ከምናምን እንደቆየ በኋላ ትልቁ ስ ወደ ማዕከላዊ ወሰዱ። ከፍ ያለው ፖሊስ ሆስፒታል ሲገባ በጥይት የተመታው እግሩ ህክምና ያገኛል ብሎ ገምቶ እንደነበር ይናገራል። ከአንድ ወር ከአስራ አምስት ቀን በኋላ ወደ ማዕከላዊ ሲወሰድ በጥይት ያልተመታው እግሩን ጨምሮ ሁለት እግሮቹ ተቆርጠው ከነ ቁስሉ እንደነበርም ይገልጻል። ይህ ሁኔታ ከተፈጸመብኝ የማሰቃየት የምርመራ ተግባር ጋር እጅግ ከባድ ጊዜ ነበር ሲል ይገልጸዋል። ከነ ቁስሌ ነው የተወሰድኩት። ቁስሌ ጀምዬ እየተንጠባጠበ ነው የተወሰድኩት። በባንዴጅ ታስሮ እዛ ወስዶኝ ሰቅሎኝ፣ ቁስሌም ያልደረቀ ቁስሌ ከፒንሳ እየጎተቱ በስለት እየወጉኑ እኔን ሰቅሎኝ እኔን ለማስፈራራት ለምርመራ ለመጠቀም ብዙ ሰዎችን ያስፈራሩ ነበር በወቅቱ አሁን ይኖራሉ ብዙ ያስባሉ። እነ ኮሎኔል ዳንኤል ተሰማ ዶክተር ላውቀው ብዙ ሰዎች ነበሩ ያኔ ሰዎች፣ እኔም ነበር። በጣም አሰቃቂ ነው ጊዜ ለመቆየት ሁለት ደርቆ ነበረ ከዛ ደግሞ ሽንት ሰው አንድ አንድ ቀን ሽንት ቤት ወሰዱ። ከዚያ ያው ስላላት ከዚያም በኋላ እሱንም እንደ ምርመራ መጠቀም ጀመሩ። በሞበጣም ከባድ ነበረ። በዚህ ምርመራ ወቅት ምን አድርገሃል፣ ምን ፈጽመሃል እያሉ ነበር የሚጠይቁ። ምንድን ነበር ከአንተ ማግኘት የሚፈልጉት መረጃ? ከእኔ የሚፈልጉትም ነገር አላ እኔ ተማሪ በነበርኩ ጊዜ ብዙ ተማሪዎች ከትምህርት ቤት ዲሞክራሲ ጥያቄ በመጠየቃቸው ብዙ ተማሪዎች ተባረሩ፣ ብዙ ልጆች ይገደላሉ፣ በየወረዳ ወረዳ ብዙ ለዚህ ህፃኖች ይሞታሉ። ይህ ነገር አቁም አለበት ብለን ተቃውሞ አይደለም፣ በጥያቄ መልክ በስብሰባ ይህንን ነው እዚን አሳደም አሳደምክብን ትምህርት ቤት አዘጋ ብሎ ህመቱ ምክንያታቸው ይሄ ነው። ከዛ እነሱ ደግሞ ክሳቸውን ኦኔጋ አባል ሁነ ኦኔጋ ተሰልጥነ መሳሪያ ሂዜ መሳሪያ ሲታከፋ ሲታከፋፍል ወይም ሊታፈነዳ ላይ ነበር ብሎ ነው ተሰሱ ስንከሰስ ከሰባት ሰዎች ጋር ነበርን የተከሰስነው። እኛ እንኳን ልንተባበር አንተዋወቅም ነበር። የተከሰስንበት መዝገብና እስር ቤት ነው ያስተዋወቀን። እኔ እንኳን ውትድርና ልሰለጥን ከትምህርት ገበታዬ አንድ ቀን ቀርቼ የማላውቅ ተማሪ ነበርኩ። ነገር ግን በተቀነባበረ ክስ እድሜ ልክ ተፈረደብኝ። ቃሊቲ ማረሚያ ቤት ከነቁስሎቼ ከመግባቴ በፊት ዳኛው ፍርዱን ከማስተላለፋቸው በፊት በዋስትና እንድለቀቅ እና ሕክምና እንዳገኝ

ሁሉ ትራስ አርጎ ያኛው ዙሩ ደግሞ ከላዊ ጭንቅላቱ ላሚሆነ እሱ ወደዛ ዙሮ፣ አንተ ወደፊት፣ አንዱ ወደዛ ዙሮ፣ እነሱ መሀል አንድ ሰው ተጨምሮ ምንተኛ እዛ ውስጥ አስገቡ። እንኳን ሁለት ግራ ጥቼ ከነቁስ ሌላለውት ለንደን ያለው እስረኛ ቀርቶ ለመደበኛ እስረኛ አስቸጋሪ በሆነው እስር ቤት ውስጥ በእግዚአብሔር እርዳታና በእስረኞች እንክብካቤ ህይወቴ ተርፎ ከአስራ ሁለት ዓመት የሰቆቃ እስር ቤት አሁን ተፈትቻለሁ አለኝ። አሁን የጤና ሁኔታ ምን ይመስላል አልኩት። ቁርአን ይነብል በሽተኛ ነኝ። እጆች እንቀጠቀጣሉ፣ እጆች እንቀጠቀጣሉ። የት ነው ያለኸው? ማን ተቀበለ? ቤተሰቦችን አገኘሃቸው? ነበሩ ቤተሰቦችህ? አባቴ ነው እስር ቤት ነው የሞቱት። እናቴ በሽተኛ ነች፣ አርገዳ ነችለች። ክፍለ ሀገር ነው ያለች፣ ወለጋ። አንድ በሽተኛ እየታለች አዲስ አበባ። ከኔዚያ አስራ ሁለት አመት ምግቡ ሲያለቅ፣ እሷ ስትሰቃይ ነበረች። አሁን እሷ ቤት ነው አደርኩት። እሷ ነው ከፍ ያለው በህይወት ቆይቼ የውጭውን አየር አያለው የሚል ተስፋ አልነበረኝም አለ። አሁንስ ተስፋ የምታደርገው ነገር አለ ስል ጠየኩት። ብዙ ተስፋ አደርጋለሁ። ያሁን ኢትዮጵያ ብዙ ምልክቶች አሉ። ነገ ህግ የበላይነት፣ ሰው ያለ ህግ የማይቀጣበት፣ ሰው ያለ ህግ የማይፈረድበት፣ ህግ ሁሉንም ሰው ትምህት የሚያደርግበት እንደ ከፍ ያለ ሁሉ ሌሎች ከእስር የተለቀቁ ወጣቶችን አነጋግሬያለሁ። ከእስር መፈታት በኋላ ስለሚኖረው ህይወታቸውም ጠይቄያቸዋለሁ። በክፍል ሁለት ዝግጅት በነገው እለት እመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ